የናይጄሪያው የሁከት ቡድን የቦኮ ሃራም ታጣቂዎች እጅ እንዲሰጡ የሀገሪቱ ጦር ጥሪ አሳለፈ። የጦር ሠራዊቱ ቃል አቀባይ ኮሎኔል ሳኒ ኩካሼካ ኡስማን በሰጡት ቃል የቦኮ ሃራም መደበቂያዎቹን ሁሉ የሚያውቁ መሆኑንና ታጣቂዎቹ መከበባቸውን ተናግረዋል። ጦሩ ማስጠንቀቂያውን ያወጣው ዛሬ የሁከቱ ቡድን ሰሜናዊ ካሜሩን ውስጥ አድርሶታል ተብሎ በተጠረጠረ የአጥፍቶ ጠፊ ጥቃት ዘጠኝ ሰው ከተገደለና ሌሎች ሀያ ሰዎች ከቆሰሉ በኋላ ነው። የታጣቂዎቹ አቅም በናይጄሪያ ጦር እጅግ መዳከሙን የተናገሩት ኮሎኔል ኡስማን ይሁን እንጂ ቡድኑ ያለ ለማስመሰል ተመሳሳይ የአጥፍቶ ጠፊ ጥቃቶችን እንደ ዘዴ መያዙን ጠቁመዋል።